መጽሐፉን እፈልጋለሁ። አንተ መጽሐፉን ትፈልጋለህ። አንቺ መጽሐፉን ትፈልጊያለሽ። እነሱ መጽሐፉን ይፈልጋሉ። እኛ መጽሐፉን እንፈልጋለን። ገንዘብ ይከፍላል። እኔ ገንዘብ እከፍላለሁ። እርሷ ገንዘብ ትከፍላለች። እርሳቸው ገንዘብ ይከፍላሉ። እናንተ ገንዘብ ትከፍላላችሁ። ከበደን ይጠብቃሉ። እርሷ ከበደን ትጠብቃለች። እርሱ ከበደን ይጠብቃል። አንቺ ከበደን ትጠብቂያለሽ። እኔ ከበደን እጠብቃለሁ። መች ይመጣል? እነሱ መች ይመጣሉ? እኛ መች እንመጣለን? አንተ መች ትመጣለህ? እናንተ መች ትመጣላችሁ? ምን ትሰራለህ? እርሶ ምን ይሠራሉ? እርሳቸው ምን ይሰራሉ? አንቺ ምን ትሰሪያለሽ? እርሷ ምን ትሰራለች? ቡና ይጠጣል። እኔ ቡና እጠጣለሁ። አንተ ቡና ትጠጣለህ። አንቺ ቡና ትጠጫለሽ። እርሷ ቡና ትጠጣለች። መጽሐፉን እንሰጣለን። እነሱ መጽሐፉን ይሰጣሉ። አንተ መጽሐፉን ትሰጣለህ። እርሳቸው መጽሐፉን ይሰጣሉ። እርሶ መጽሐፉን ይሰጣሉ። መስራት ይችላል። አንቺ መስራት ትችያለሽ። አንተ መስራት ትችላለህ። እርሶ መስራት ይችላሉ። እርሳቸው መስራት ይችላሉ። ምን ይላል? እኔ ምን እላለሁ? እርሷ ምን ትላለች? አንቺ ምን ትያለሽ? አንተ ምን ትላለህ? ይህን ቤት ታውቃለች። እሱ ይህን ቤት ያውቃል። እነሱ ይህን ቤት ያውቃሉ። እናንተ ይህን ቤት ታውቃላችሁ። እርስዎ ይህን ቤት ያውቃሉ። ከከበደ ጋር ይገናኛል። እኔ ከከበደ ጋር እገናኛለሁ። አንተ ከከበደ ጋር ትገናኛለህ። አንቺ ከከበደ ጋር ትገናኛለሽ። እርሷ ከከበደ ጋር ትገናኛለች። ቤት እናሳያለን። እነሱ ቤት ያሳያሉ። አንተ ቤት ታሳያለህ። እርሳቸው ቤት ያሳያሉ። እርሷ ቤት ታሳያለች። ከተማውን ይዞራል። እኛ ከተማውን እንዞራለን። እኔ ከተማውን እዞራለሁ። አንተ ከተማውን ትዞራለህ። እናንተ ከተማውን ትዞራላችሁ። ወደ ከተማ እሄዳለሁ። እኛ ወደ ከተማ እንሄዳለን። እርስ ወደ ከተማ እሄዳሉ። አንተ ወደ ከተማ ትሄዳለህ። አንቺ ወደ ከተማ ትሄጃለሽ። በሆቴል ውስጥ ያርፋል። እናንተ በሆቴል ውስጥ ታርፋላችሁ። እኛ በሆቴል ውስጥ እናርፋለን። እኔ በሆቴል ውስጥ አርፋለሁ። አንተ በሆቴል ውስጥ ታርፋለህ። እቃውን ያስገባል። እርሳቸው እቃውን ያስገባሉ። እኛ እቃውን እናስገባለን። እርሷ እቃውን ታስገባለች። አንተ እቃውን ታስገባለህ። ተማሪዎቹን ያደርሳል። እኔ ተማሪዎቹን አደርሳለሁ። እኛ ተማሪዎቹን እናደርሳለን። እነሱ ተማሪዎቹን ያደርሳሉ። እናንተ ተማሪዎቹን ታደርሳላችሁ። ለማን ይነግራል? እኛ ለማን እንነግራለን? እናንተ ለማን ትነግራላችሁ? አንቺ ለማን ትነግሪያለሽ? እርሷ ለማን ትነግራለች? መኪናውን እወስዳለሁ። እሱ መኪናውን ይወስዳል። እኛ መኪናውን እንወስዳለን። እርስዎ መኪናውን ይወስዳሉ። አንተ መኪናውን ትወስዳለህ። ክፍሉን ይዘጋል። እርሷ ክፍሉን ትዘጋለች። እርሳቸው ክፍሉን ይዘጋሉ። እናንተ ክፍሉን ትዘጋላችሁ። እኔ ክፍሉን እዘጋለሁ። ሰውየውን ይጠራል። እኔ ሰውየውን እጠራለሁ። እኛ ሰውየውን እንጠራለን። አንተ ሰውየውን ትጠራለህ። አንቺ ሰውየውን ትጠሪያለሽ።